so ፌዴራሉ መንግስት በሽብር በፈረጀው ህወሀት የሚመሩት ራሳቸውን የትግራይ ኃይሎች እያሉ የሚጠሩት ተዋጊዎች ባደረሱት ጥቃት ወደ አንድ መቶ ሰማንያ ሺህ ሰዎች ተፈናቅለው ደሴ ከተማ እንደሚገኙ የደሴ ከተማ አስተዳደር ጽህፈት ቤት አስታወቀ። የከተማው ነዋሪዎች ተፈናቃዮቹን ለመደገፍ ከፍተኛ ጥረት እያደረገ መሆኑን የገለጹት የከተማዋ ከንቲባ ጽህፈት ቤት ኃላፊ ሰይድ እሸቱ ዓለም አቀፉ ማህበረሰብ በችግሩ ልክ ድጋፍ እያደረገላቸው እንዳልሆነ ተናግረዋል። ተፈናቃዮቹን ያነጋገረው መስፍን አራጌ ዝርዝሩን ያስደምጠናል። ደሴ በወሎ ግንባር የተቀሰቀሰውን ጦርነት ተከትሎ በየቀኑ ቤት ንብረታቸውን ጥለው ሕይወታቸውን ለማትረፍ የሚመጡ በሺዎች የሚገመቱ ሰዎችን ማስተናገድ ከጀመረች ሶስት ሳምንታት ተሻገሩ። እናም ከወትሮ በተለየ በሰውና በተሽከርካሪ ፍሰት ተጨናንቃለች። በቀዳሚ ገበያ ትምህርት ቤት ተጠልለው ከሚገኙት በርካታ ተፈናቃዮች ውስጥ አንዱ የሆነው ወጣት ሳሙኤል ኪዳኔ ወደ ደሴ ከዘለቀ ሀያ ሁለት ቀናትን አስቆጥሯል። እኛ ወጣቶችና የመድናችን ከንቲባ ሞሀመድ ያሲን ጋር በመሆን አካባቢያችንን ከመጠበቅ ሰንበት አንጻር በከፍተኛው የጸጥታውንም ሌት ቀን ሳንል በመልፋት ላይ እያለን መጨረሻ ላይ ባልጠበቅነው ሰዓት ለሶስት አጥቢያ እሁድ ለሰኞ ምሽቱ ስድስት ሰዓት አካባቢ በስቴዲየምና በሌሎች መኖሪያ ቤቶች ላይ ከባድ መሳሪያ ተኩስ ሲያደርግ ምንም አማራጭ የለንም፣ ከንቲባችን ምን ዘንድ ወጥተናል። ህይወታችንን ለማድረግ ኦልሞስት ዛሬ ወደ 22ኛ ቀን እየሆነ ነው፣ ማለት በተለይ የቤተሰቡን ደህንነት አለማወቁ ሰላም እንደነሳው ይናገራል። በጣም የምወዳት ና ያሳደገችኝ አይቴ አይነ ስውር ነች። ሳንቃና አካባቢው ማንም ይረዳት የላትም። እህቶችና እናቴ ደግሞ ወልዴ አካባቢ ነው ያሉት። እስቲ ነው ምንም አይነት የመብራትም የስልክ ኮኔክሽንም ስለተቋረጠ ጤንነታቸው ምን ላይ እንደሆነም እውቅና የለን ነው። ከቤተሰቦች የመራቄ ጭንቀት ቢፈጥርብኝም የደሴ ከተማ ህዝብ የቤተሰቤን ያህል ስላስተናገደኝ ተጽናንቻለሁ ይላል ወጣቱ አካባቢ ህብረተሰብ እና እኛ ያለንበት ቅዳሜ ገበያ ዳውዶ አካባቢ ይባላል ክፍለ ከተማው እዛ አካባቢ ያሉ የወጣቶች እርዳታ ከመጀመሪያው ጀምሮ እስከ አስራ አምስተኛው ቀን ማለት ይቻላል እንጀራ በማወጣት እናቶች ደግሞ እየመጡ እኛን ሽሮ በመስራት አግዘውና እስካሁን ድረስ ማለት ነው የወልዲያ ከተማ የመድህናችን ከንቲባ እና የደሴ ከተማ አስተዳደር በአንድ ላይ በመሆን የጸጥታውን ሁኔታ ፋሲሊቴት ከማድረግ አንጻር መጠለያ ትምህርት ቤቶችን ከማደራጀት አንጻር አዋቅረው፣ እኛን ከማደራጀት ከማስተባበር አንጻር ይሄ አድራጎት ተደርጓል። መንግስት ከፍተኛ የሆነ ሽፋን ቢያደርግ ቢረዳን ጥሩ ነው። ግን መሰረታችን አሁንም ቢሆን ያቆየን የዳውዶ አካባቢ የወጣቶች ና የህዝቡ ነው፣ የደሴ ህዝብ ነው። ሳላመሰግነው አላልፍም። ልክ እንደ እናት ጓዳ ውስጥ ከእናቴ ጓዳ እንዳለ ነ የቆጠርኩት በቅዳሜ ገበያ የተጠለሉት ከወልዲያ ዜሮ አንድ ቀበሌ ተፈናቅለው የመጡት ፈንታው ጌታቸው በበኩላቸው ወደ ደሴ ለመግባት አድካሚ የሶስት ቀናት የእግር ጉዞ ማድረጋቸውን ይናገራሉ። የጦርነቱ በአጋጣሚ ስለ ተከፈተ እስከ ሶስት ቀን በሚደረገው ትግል ከሰራዊት ጎን እያለ በአጋጣሚ ድንገተኛ ሰራዊት ወደኋላ በሚመለስበት ሰዓት ከህዝቡ ጋር አብረን የወጣን ወደ ደሴ በምርጦ በኩል አድርገን የሶስት ቀን ጉዞ ተጉዘን ወርጌሳ ነው የገባነው። በእግራችን ሶስት ቀን ከወርጌሳ በኋላ አጣን መኪና። ባዶ ከተማ ጸጥ ያለ ስለነበር መከላከያ ሰራዊት ወደ ደሴ በመኪና እንደገባ ከዛ ቅዳሜ ገበያ ላይ ያስገቡና፣ እሳቸውም የስልክና የኢንተርኔት መቋረጥ ስለ ቤተሰባቸው ደህንነት እንዳያውቁ እንዳደረጋቸው ጠቁመዋል። ልጅ ያለኝ በእለቱ ደግሞ ገጠር ጸበል ጻ በርሱ እንደገባች ነው መሄድ አልቻልኩም፣ እና ጋጣሚኑ በዛ ውስጥ ዋጋ ሳርገለኝ መጣሁት። ምን ላይ እንዳለች እስካሁን ደስ አላውቅም። ምንም አይነት መረጃ የለም። ያው ኔትወርክ የለም፣ ስልክ የለም፣ መብራት የለም፣ ምንም ነገር ስለሌለ ምንም መገናኘት አልቻለም፣ ሰውን መምጣት ማልቻለም። ከተማ አስተዳደሩ መፈናቀሉ ከተቀሰቀሰበት ከሶስት ሳምንታት በፊት ጀምሮ የራሱን ግብረ ኃይል በማቋቋም ተፈናቃዮችን በምግብ በመጠለያና በቁሳቁስ አቅርቦት ለመርዳት ጥረት እያደረገ መሆኑን የከተማዋ ከንቲባ ጽህፈት ቤት ኃላፊ ሰይድ ሸቱ ገልጸዋል። ቤት መከራየት ዘመድ ጋር መሆን ወይም አልጋ የመያዝ አቅም የሌለው በሙሉ ወደ ካምፕ መሆን የሚፈልግ አቅም በፈቀደ መጠን እየተቀበል ካምፕ ላይ ለማስቀመጥ ጥረት ተደርጓል። ይሄ ከሆነ በኋላ የመጀመሪያው ፈጥኖ ደራሽ የሆነው የደሴ ከተማ ህዝብ ነው። የደሴ ከተማ ህዝብ በበጎ ፍቃድ ወጣቶች አማካኝነት እያንዳንዱ ከሚበላው እያካፈለ እንጀራ፣ ሽሮ፣ በርበሬ እየሰሩ በቀጠና ተከፋፍሎ በያሉበት ጣቢያ ላይ ምግብ የማድረስ ይህም ብቻ አይደሉም አይደለም የሃይማኖት ተቋማት በመጅሊስ በቤተክርስቲያን ባለሀብቶች የተለያዩ ድርጅቶች ምግብ በመዘጋጀት ምሳ አራት ፕሮግራም በመያዝ እያበሉ ነው ያሉት። አንድ ወር አካባቢ የሚሆናቸው አሉ። ሀያ ቀንም አስራ አምስት ቀን የሚሆናቸው አሉ። እስካሁን ድረስ አሁን ካልኩት ምግብ እያበሰለ ከማብላት ወደኋላ አላለም። ይሁን እንጂ የተፈናቃዮቹ ቁጥር በአሳሳቢ ሁኔታ እየጨመረ መምጣቱን ይናገራሉ። እንደ ኃላፊው ከሶስት ሳምንታት በፊት በአንድ መጠለያ ካምፒ ይስተናገዱ የነበሩ ተፈናቃዮች ቁጥራቸው አሻቅበው በአሁኑ ሰዓት በአስራ አንድ መጠለያ ጣቢያዎች ሰፍረዋል። በአንድ ጣቢያ ብቻ እስከ አንድ ሺህ ሁለት መቶ የሚደርሱ ሰዎች በተጨናነቀ ሁኔታ መስፈራቸውም ታውቋል። ከሁለት ቀናት በፊት የነበረውን መረጃ ዋቢ የሚያደርጉት አቶ ሰኢድ ከ180 ሺህ በላይ ሰዎች ከሰሜን ወሎ ዋግምራና አፋር አካባቢዎች ተፈናቅለው በደሴና በኮምቦልቻ ከተሞች ተጠልለዋል። ትናንት አሁን ከጊራና ከሌሎች ቆላማው አካባቢ ላይ የተፈናቀሉ ከሀራ ከርባቦ፣ እነዚህ በተመሳሳይ የተፈናቀሉት እንዳለ ሆኖ እነሱ ሳይጨምር ከሁለት ቀን በፊት የጋራ አድርገን በገመገመው 183 ሺህ 400 ተፈናቃይ ከነዚህ ውስጥ 10 ሺህ ኮምቦ ብቻ ነው ያለው። 173 ሺ 400 ተፈናቃይ ደሴ ከተማ ውስጥ ነው ያለው። ይሄ እንግዲህ በካምፕና ከካምፕች ያለበት ሁኔታ ነው ያለው እና እጅግ በጣም ከፍተኛ ቁጥር ያለው ተፈናቃይ ነው ያለው። ከተማውንም ያው ሁላችንም እንደምናየው ተሽከርካሪም፣ ሌሎችም ደሴ ከፍተኛ ጫና ውስጥ ነው ያለችው። 120 ሺህ የሚደርሱ ተፈናቃዮች በመንግስትና በሀገር በቀል ለማተቋም ድጋፍ እንደተደረገላቸው የከንቲባ ጽህፈት ቤት ኃላፊው አመልክተዋል። ከዚህ በተጨማሪ ተቋማት፣ የከተማዋ ነዋሪዎች፣ ኑሯቸውን በውጭ ሀገራት ያደረጉ የአካባቢው ወላጆች የንግዱ ማህበረሰብ፣ ድርጅቶች እና ጥቂት ዓለም አቀፍ ተቋማት በህይወት አድን ተግባሩ ላይ እያደረጉ ያሉትን አስተዋጽኦ አድነቀዋል አሁን ባለው ሁኔታ ላይ ከመንግስት ፍራሽን ብድርስም ያቀረበው የወሎ ዩኒቨርሲቲ በአገሪቱ ውስጥ ያሉትን ዩኒቨርሲቲዎች በመሳሳፍ የስምንቱን ዩኒቨርሲቲ ያመጡትን ግብዓት ስናየው በጊዜው ከስምንት ሚሊዮን ብር በላይ የሚገመት ወጪ ተደርጎ ተገዝቶ የመጣጣ ነው። ከተማ ልማትና ኮንስትራክሽን ሚኒስቴር በተመሳሳይ አሁን በቅርቡ መቶ ኩንታል ዱቄት እና አልባሳት፣ የንጽህና መጠበቂያ ለወገኖቻችን መድረስ አለብን በሚል እንደውም በሚኒስተር ደረጃ ላይ የመጀመሪያው ፈርቀዳጅ ናቸው። በጋራ አድርገን ያላቀናበር ናቸው። በርካታ ለጋሾችም እንዳሉ በዚህ አሁንን የሚያገለጽኳቸው በጣም ብዙ እንዳሉ ታሳቢ ተደርጎ ይሄ ባለበት ሁኔታ ላይ እጅግ በጣም ከፍተኛው ሚና እየተጫወተ ያለው ግን የዚህ ከተማ ህዝብ እንደሆነ፣ ለዚህ ታላቅ ህዝብ ይሄ አሁንም የተለመደው ትብብር እንዲቀጥል ይህንን ለማሳሰብ ነው። ይሁን እንጂ በሰብአዊ ተግባራት ላይ የሚሰሩ ዓለም አቀፍ የተራድኦ ተቋማት ሰብአዊ ጉዳቱን የሰፈሩበት ሚዛን ሚዛን ጎድሎታል ብለዋል። አሁን ባለው ሁኔታ ላይ እንደገራ ገራስ እንደ መክም ተፈናቀው የሚያነሳው እውነታውንም ስለሆነ መናገር ያለብን ሌሎች ላይ እጅግ በጣም በከፋ ጦርነት ውስጥ ሁሉ ታግለን ሾልከን ሂደን እንሰጣለን በሚሉበት በነፃ ሰላም ባለበት አካባቢ ላይ እንኳ ይዘን ግመሻል ተሯርጦ ድጋፍ በማድረግ ደረጃ ላይ አለመቀፉ ረጅ ድርጅት ብዘልክ አይደለም ለሁሉም ኩል በሆነ ደረጃ ላይ ፍትሐዊ በሆነ ደረጃ ላይ በመሰራጨት በኩል ያለው ነገር ስናየው በጣም ይቀዘቅዛል። በእርግጥ አሁን ላይ በተለያየ ዘርፍ ላይ የተሰማሩ የእርዳታ ድርጅቶች አሁን ባለው ሁኔታ ላይ የሚጠይቋሉ። አብዛኞቹ ገና አሰስመንት ስራ ነው እየሰሩ ያሉ። እንደሁም ተፈናቃዮች እኛ ጋር እየመጡ ፎቶ እያነሱ ምንም ነገር ጠብ የሚል ነገር የለም ከመረጃ መሰብሰብ ባለፈ አሁን ላይ እያየነው የሰማነው ነገር የለም። የሚል ከፋ ያለምትን እያነሱ ያሉበት ሁኔታ ነው ያለው። እውነታውም ትክክል ነው። በህዝቡና በመንግስት የተደረገላቸውን ድጋፍ ያመሰገኑት ተፈናቃዮቹ ቢሟሉልን የሚሉት አላቸው። በአሁኑ ሰዓት የተፈናቃይ ፍሰት በዝቷል እና ኦልሞስት አሁን ነው እየተሟሉ ያሉት። ፍራሽ የለም፣ ሲሚንቶ ነው አካባቢው፣ ዶርሞች ደግሞ የሉም። ደ ስልሳ ስምንት ሰው ነው የመጨረሻው ጣራው ማለት ነው፣ በአንድ ክፍል ውስጥ የሚገኘው የክላስ ጥበት ስላለ፣ ህጻናቶች ደግሞ ለእንደዚህ አይነት በሽታ አክቲቭ ስለሆኑ አሁን ከአንድ ክፍል ላይ ወልዳ ተገናኛች አለች በተፈናቃይ መጥታ ወልዳ ተኝታለች አምስት ቀን ጨቅላ ይዛለች ግን እዚያ ዶርሞ ውስጥ ወደ አስራ ስምንት ሰው አለ ይሄ ትልቅ ክፍል ጥበትና ችግር ነው በእኛ የገጠመን በሌላ በኩል ኗሪነታቸው በውጭ ሀገራት የሆኑ አካባቢ ተወላጆች ከተቋቋሙ ኮሚቴ መረጃ በመጠየቅ በሚልኩት ድጋፍ ያልተደረሱ አገልግሎቶችን እንዲደርሱ ተጠይቋል ለአሜሪካ ድምጽ ሬዲዮ መስፍን አራጌ